ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከመመሪያው ዘጊቶ መጽደቅ ጋር በተገናኘ ጥቂት ተፈናቃዮች ናቸው ለምርጫ መመዝገብ የቻሉት፣ በራሱ ሌላው እንደ ክፍተት የሚታይ ነው። የኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ እንጉዳይ መስቀሌ ናቸው። በዚህ ጉዳይ ላይ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ የሚሉት አላቸው የመራጮች መዝገባ ለተፈናቃዮች በልዩ ሁኔታ ያስፈልግም የሚል የቀረበልን አለ። በጽሁፍ አቅርቡልን ስንል በጽሁፍ ያልቀረበበት ሁኔታ አለ። አንዳንድ ክልሎች ላይ ተፈናቃይ ዜጎች የሉንም የሚል አለ። እሱንም ምሽት ተፈናቃይ ዜጎች ስለሌሉ ምርጫ ማካሄድ አያስፈልግም የሚለውን ነገር እባካችሁ በጽሁፍ አቅርቡልን ብለን ያላገኘንበት ሁኔታ አለ። የዘገባውን ሙሉ ዝርዝር በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። አድማጮቻችን ጥቂት የቴክኒክ ችግር አጋጥሞን ነው። አሁን የሰዓቱን ለምዝ ዜና እናስደምጣችኋለን። ጤና ያስጥልኝ። እንደምናመሻችው አድማጮች፣ ዜናውን የማሰማችው ቆንጅ ይታየ ነኝ። የኢትዮጵያ ምርጫ ቦርድ ኮሚሽን የአገር ውስጥ ተፈናቃዮች የምርጫ ተሳትፎ ዝቅተኛ መሆኑን አስታውቋል። በኢትዮጵያ ሰብዓዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ እንጉዳይ መስቀሌ የኢትዮጵያ ሰብአዊ መብት ኮሚሽን እና ሌሎች ባለድርሻ አካላት ሀገር ውስጥ ተፈናቃዮች የምርጫ ተሳትፎና መብትን አስመልክተው የተለያዩ የግንዛቤ ማስጨበጫ መድረኮች ማዘጋጀታቸውን አውስተዋል። ምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ መንግስት ከኢትዮ ቴሌኮም ይዞታው አርባ ከመቶውን ለግል ዘርፍ የመሸጥ ሂደትን በይፋ መጀመሩ ተዘግቧል። ይህም ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ኢኮኖሚ ለመክፈት ባላቸው እቅድ አብይ ምዕራፍ መሆኑን አዣንስ ፍራንስ ፕሬስ ዘግቧል። የኢትዮጵያ የገንዘብ ሚኒስቴርና የመንግስታዊ ድርጅቶች ይዞታና አስተዳደር ኤጀንሲ ሂደቱን ማጠናቀቃቸውን አስመልክቶ ሚኒስቴር መስሪያ ቤቱ መግለጫውን ትናንት ያወጣ ሲሆን ሂደቱ መጀመሩ ይፋ የሆነው ጠቅላይ ሚኒስትር አብይ በህዝብ ድምጽ የተደገፈ ስልጣን ለማግኘት ያለሙበት አገር አቀፍ ምርጫ ከጥቂት ቀናት በኋላ በሚካሄድበት ዋዜማ መሆኑ ነው ብሏል። መንግስት የኢትዮ ቴሌኮምን አርባ ከመቶ ይዞታ የመሸጥ ፍላጎቱን ይፋ ለማድረግ ዝግጁ ነው ብሏል። የገንዘብ ሚኒስቴር በመግለጫው ዛሬ እንደ አውሮፓውያን አቆጣጠር ሰኔ 15 2011 ዓ ም ጀምሮ ለአንድ ወር ክፍት በሚሆነው የጨረታ ጊዜ ተጫራች ኢንቨስተሮች የግዢ ዋጋቸውን ማስገባት እንደሚችሉ ተመልክቷል። እርምጃው 44 ሚሊዮን ተገልጋዮች ያሉት ኢትዮ ቴሌኮም የበለጠ ተፎካካሪና የተቀላጠፈ አገልግሎት አቅራቢ እንዲሆን ያስችለዋል ተብሎ ተስፋ ተጥሎበታል። በኮቪድ-19 ዜና ኢትዮጵያ ቁጥሩ 400 ሺህ የሚጠጋ የኮቪድ-19 ክትባት በቅርቡ እንደሚደርሳት ጤና ሚኒስትር ዶክተር ሊያ ታደሰ አስታውቀዋል። ጤና ሚኒስትሯ ዶክተር ሊያ በኢትዮጵያ እየተሰጠ ባለው የኮቪድ-19 ክትባትና በቀጣይነትም በሚሰጠው ሁለተኛው ዙር የክትባት መርሃ ግብር ዙሪያ ሰጡትና በሚኒስቴር መስሪያ ቤቱ ድረገጽ ላይ ባገኘ ነው መግለጫ ኮሮና ቫይረስን ለመከላከልና ለመቆጣጠር ከሚደረጉ ጥረቶች ጎን ክትባቱን ለማግኘት እየተደረገ ያለውን ጥረት በዝርዝር አውስተዋል። መንግስት ለክትባቱ ግዢ ተጨማሪ ገንዘብ በመመደብ ክትባቱን በአይነትም ሆነ በመጠን ለመጨመር ከዓለም አቀፍ ድርጅቶች እና ከአፍሪካ ሕብረት ጋር እየሰራ ይገኛል ብለዋል ሚኒስትሯ። 400 ሺህ የሚጠጋ የኮቪድ-19 ተጨማሪ ክትባት በቅርቡ በኮቫክስ ዓለም አቀፍ ጥምረት አማካይነት መምጣት እንደሚጀምር ነው ያመለከቱት። በሌላ በኩል የጤና ሚኒስቴር ዕለታዊ የኮቪድ-19 ይዞታ ሰንጠረዥ እንደሚያሳየው እስከ ትናንት ድረስ በነበረው ጊዜ ክትባቱን ያገኙ ሰዎች አጠቃላይ ቁጥር 1 ሚሊዮን 948073 ደርሷል። ምርመራ ለቫይረሱ እንደተጋለጡ የታወቀላቸው ሰዎች ደግሞ 274346 የደረሰ ሲሆን እዚህ ውስጥ 251107 ያገገሙ መሆናቸውን ነው መረጃው የሚጠቁመው። ኮሮና ቫይረስ በሚያስከትለው ህመም በኮቪድ-19 ምክንያት ሕይወታቸውን ያጡት ሰዎች ቁጥር ደግሞ 4250 መድረሱን ሰንጠረዡ አያይዞ ያመለክታል። በዓለም ዙሪያ የአዲስ የኮቪድ-19 ተጋላጮች ቁጥር ለሰባተኛ ተከታታይ ሳምንት እየቀነሰ የመጣ ይሁን እንጂ የክትባትና የመድኃኒት እጥረት ባለበት ወይም አናሳ በሆነበት በአፍሪካ ቫይረሱ መዛመቱንና ሕይወት ማጥፋቱን እንደቀጠለ መሆኑን የዓለም የጤና ድርጅት አሳስቧል። የድርጅቱ ዋና ዲሬክተር ቴድሮስ አድሃኖም በጂኒቫ የድርጅቱ ጽሕፈት ቤት በሰጡት ቃል ወረርሽኙ ከጀመረ ወዲህ ለመጀመሪያ ጊዜ የአዲስ ተያያዦች ቁጥር በተከታታይ ለረጅም ጊዜ ቀንሶ መታየቱ መልካም ዜና ነው ብለዋል። የሞት መጠኑ ግን በዚህ ፍጥነት አለመቀነሱንና በመጠኑ የቀነሰውም ባለፈው ሳምንት ብቻ መሆኑን ሳይጠቅሱ አላለፉም። በአጠቃላዩ በቫይረሱ የሚጠቁት ሰዎች ቁጥር ቀንሶ መታየቱ እንደ አፍሪካ ባሉ ውሱን የክትባት የመድኃኒትና የኦክስጅን እንዲሁም የምርመራ ግብዓት አቅርቦት ባላቸው አካባቢዎች ቫይረሱ መዛመቱንና የሰዎች ሕይወት ማጥፋቱን የመቀጠሉን እውነታ ይጋርደዋል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ዋና ከተማ ሞቃዲሾ ደቡባዊ አካባቢ በሚገኝ የወታደር ማሰልጠኛ ካምፕ ትናንት አንድ አጥፍቶ ጠፊ ባደረሰው የቦምብ ጥቃት አስር ሰዎች ህይወታቸው ሲያልፍ ሌሎች ብዙዎች ጉዳት እንደደረሰባቸው ተገልጿል። የአሜሪካ ድምፅ የሶማሌኛ ክፍል ዘጋቢ ሐሩን ማሩፍ ያደረሰንን ዘገባ ኤደን ገረመው ታቀርበዋለች። በሶማሊያ ዋና ከተማ ደቡባዊ መቃዲሾ በሚገኘው የወታደር ማሰልጠኛ ካምፕ ትላንት ማክሰኞ እለት አንድ አጥፍቶ ጠፊ እራሱን በቦምብ አጠፋ። አጥፍቶ ጠፊው ከውስጥ የቦምብ ሰደርያ አጥልቆ ወታደራዊ ምልምል መስሎ መግባቱን ሁለት የጸጥታ ክፍል አባላት ለአሜሪካ ድምጽ የሶማሌኛው ክፍል ገልጸዋል። ጥቃት አድራሹ ከወታደራዊ ምልምሎች ጋር መግቢያው ላይ መቀላቀሉን መገናኛ ብዙሃንን ለማናገር ፈቃድ የሌላቸውና ማንነታቸውን እንዲጠቀስ የማይፈልጉ ወታደራዊ ኃላፊ አስታውቀዋል። ኃላፊው ጥቃቱ የተከሰተው ከካምፑ ፊት ለፊት እንጂ ውስጥ አይደለም ሲሉም ተናግረዋል። የሶማሊያ መንግስት ምንጮች በጥቃቱ አስር ወታደራዊ ምልምሎች ህይወታቸው ማለፉንና ሌሎች መጎዳታቸውንም አንዳንዶችም የጸና አደጋ እንደደረሰባቸው አስታውቋል። የሶማሊያ ህግ አውጪና የጸጥታው ሚኒስትር አብዱርዛቅ ኦማር መሐመድ በትዊተር ገጻቸው ላይ በቦንብ ፍንዳታው ሀያ ሰዎች መጎዳታቸውን አስታውቋል። ወታደራዊ ካምፑ እንደ ኤሮፓያን አቆጣጠር በ2011 ዓ ም አልሻባብን እንዲያፈገፍግ ባደረጉትና የቀድሞ ምክትል የወታደራዊ ኃይል ኃላፊ በነበሩት ጄኔራል አብዱል ካሪም ዩሱፍ ደግባዳን የተሰየመ ነው። ደግባዳን በሞቃዲሹ በጉርጋሩ ሳያኑ ሁለት ሺ አስራ አምስት ዓመተ ምሕረት በሆቴል ላይ በደረሰ ጥቃት የተነሳ ህይወታቸው አልፏል። ይህ በእንዲህ እንዳለ በፑንትላንድ ሶማሌ ግዛት በአልሻባብ አሸባሪ አባልነት በተጠረጠሩ አስራ ሰባት ሰዎች ላይ የሞት ፍርድ የተሰጠ ሲሆን አስራ ስምንተኛው ተከሳሽ ደግሞ በእድሜ ልክ እስራት ተፈርዶበታል። ፍርድ ቤቱ ተከሳሾችን ከአመታት በፊት በፑንትላንድ ሶማሌ በተፈጸመ ግድያ ወንጅሏቸዋል። ፍርድ ቤቱ ሰዎቹ ለተከሰሱባቸው የሽብርተኝነት ወንጀሎች ተናዘዋል ያለ ሲሆን፣ በአንጻሩ ቤተሰቦቻቸው የእምነት ክህደት ቃሉ በጉልበት እየተደረገ ነው ይላሉ። ለሃሩን ማሩፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን፣ ለዘገባው አመሰግናለሁ። ሁለት መቶ የሚሆኑ ፍልሰተኞችን አሳፍሮ ሲጓዝ የመን ጠረፍ ላይ ከተገለበጠው ጀልባ ላይ ከነበሩ መካከል ሀያ አምስት አስከሬኖች መገኘታቸውን የየመን ባለስልጣናት ተናገሩ። ፍልሰተኞችን በድብቅ ማስተላለፊያ በሆነውና የአካባቢው ነዋሪዎች የገሃነመ እሳት በር ብለው በሚጠሩት ራስ አልአራ የተባለው የየመን ደቡባዊ ላሄጅ ክፍለ ግዛት የጠረፍ አካባቢ አስከሬኖቹን ያገኙት አሳ አጥማጆች መሆናቸውን ነው ባለስልጣናቱ ለአዣንስ ፍራንስ ፕሬስ የገለጹት። ባለስልጣኑ የመናውያን የፍልሰተኛ በድብቅ አስተላላፊዎችን ጠቅሰው በሰጡት ቃል ጀልባው ከሶስት ቀናት በፊት የተገለበጠው ቁጥራቸው ከ160 እስከ 200 የሚደርስ ስደተኞችን ይዞ ሲጓዝ በነበረበት ነው። የተቀሩት ተሳፋሪዎች መጨረሻቸው ምን እንደሆነ ገና አልታወቀም ብለዋል ባለስልጣኑ። የተባበሩት መንግስታት የዓለም አቀፍ ፍልሰተኞች ጉዳይ ድርጅት አይኦኤም ጀልባው በአካባቢው መስጠሙን አረጋግጦ ስለ አደጋው ያሉትን መረጃዎች በማጣራት ላይ መሆኑን አመልክቷል። ጅቡቲን ከየመን ጋር በሚለየውና ለህገ ወጥ አስተላላፊዎች ዋና የስደተኛ ማጥመጃ በሆነው የራስ አልዓራ አካባቢ አስክሬናቸው የተገኙ የተገኙት ሰዎች አፍሪካውያን ናቸው ብለን እናምናለን ብለዋል አሳጥማጆቹ ለኤኤፍፒ ሲናገሩ። ባለፉት ቅርብ ወራትም ዋና የአለም አቀፍ ንግድ መስመርና የህገ ወጥ አዘዋዋሪዎች መናኸሪያ በሆነው በባብ ኤል መንደብ ሰርጥ ላይ በርካታ ፍልሰተኞች ህይወታቸውን እንዳጡ የሚዘነጋ አይደለም። ናይጄሪያ የማህበራዊ መገናኛውን ትዊተርን አገልግሎት በመዝጋት የወሰደችውን እርምጃ ዩናይትድ ስቴትስ በድጋሚ አውግዛዋለች። ከፍተኛ የዩናይትድ ስቴትስ ባለስልጣናት የናይጄሪያ መንግስት አድራጎት የፖለቲካ ምህዳሩን የማጥበብ ምልክት ነው ብለውታል። ትዊተር በቅርቡ የናይጄሪያ ፕሬዚደንት ሙሐማዱ ቡሃሪ በትዊተር ገጻቸው ላይ ያሰፈሩትን ጽሑፍ ከሰረዘባቸው በኋላ የሀገሪቱ ባለስልጣናት አልተወሰነ ጊዜ እንዳገዱት ይታወሳል። ከትውልደ ናይጄሪያውያን የሚወለዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስትር አኩና ኩክ ትናንት በአትላንቲክ ካውንስል የውይይት መድረክ ላይ ንግግር አሰምተዋል። በንግግራቸው ናይጄሪያ በምዕራብ አፍሪካ ጉዳዮች ገንቢ ሚና መጫወት የምትችል ሀገር ሆና ሳለ የፖለቲካው ምህዳር እየጠበበ የሚሄዱና የመናገር ነጻነት መታፈኑን የሚያሳዩት ምልክቶች አሳሳቢ ናቸው ብለዋል። መጨረሻም ዩናይትድ ስቴትስ እና የአውሮፓ ኅብረት ለአውሮፕላን አምራች ኩባንያዎች የሚሰጡ ድጎማዎችን በሚመለከት ለረጅም ጊዜ የቆየውን ጭቅጭቃቸውን የሚፈታ ስምምነት ላይ መድረሳቸው ተዘግበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 8 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ ዓብይ ርዕስ እንለፍ። የአገር ውስጥ ተፈናቃዮች የምርጫ ተሳትፎን ያካተተ የግንዛቤ ማስጨበጫ በተገቢው መንገድ አለመሰራቱን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ምርጫ ቦርድ በበኩሉ በሀገር ውስጥ ተፈናቅለው የሚኖሩ ዜጎችን በተመለከተ አጋጠሙኝ ያላቸውን ችግሮች አስረድቷል። መስፍን አራጌ በዚህ ዙሪያ ያጠናቀረውን ዘገባ ያስደምጠናል። በኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪን ጉዳይ መስቀሌ የኢትዮጵያ ሰብአዊ መብት ኮሚሽንና ሌሎች ባለድርሻ አካላት የሀገር ውስጥ ተፈናቃዮች የምርጫ ተሳትፎና መብትን አስመልክተው የተለያዩ የግንዛቤ ማስጨበጫ መድረኮች ማዘጋጀታቸውን በበጎ አውስተዋል። በተለይ ሁለት ሺ አስራ አንድ ላይ በጸደቀው አዲሱ የምርጫ ሕግ አዋጅ የሀገር ውስጥ ተፈናቃዮች በምርጫ የመሳተፍ መብት እንዳላቸው መረጋገጡን ተከትሎ ብሔራዊ ምርጫ ቦርድ ዝርዝር ድንጋጌዎችን ያካተተ መመሪያ ማውጣቱ እንደ አማካሪዋ የሚበረታታ ተግባር ተግባር ነው። በዚህ መመሪያ መሰረት የሀገር ውስጥ ተፈናቃዮች ካሉበት ቦታ በሚደረግ ምርጫ ውስጥ የመሳተፍ መብት አላቸው። በራሱ ራሱን የቻለ ትልቅ ስቴት ነው። ምክንያቱም የሀገር ውስጥ ተፈናቃዮችን በምርጫ የማሳተፍ መብትን ለማረጋገጥ ከሚያስፈልጉ ቅድመ ሁኔታዎች አንዱ መብቱን እውቅና የሚሰጥ ድንጋጌ በህግ ተካቶ መገኘቱ ነው። ይሁን እንጂ መመሪያው ዘግቶ መጽደቁ የባለድርሻ አካላትን ተሳትፎ ውስን እንዲሆን አድርጎታል ብለዋል። የሀገር ውስጥ ተፈናቃዮች የት ነው መመዘገብ ያለባቸው ድምፅስ የሚሰጡ የምርጫ ጣቢያ ነው? የትኛው የምርጫ ጣቢያ ላይ ላለ እጩ ነው የሚሉ ዝርዝር ነገሮች የሚተነትነው ነው የሚደነግቀው ይሄ መመሪያ እንደመሆኑ የሲቪክ ማህበራትም ሆነ ሌሎች የዓለም አቀፍ ግብረሰናይ ድርጅቶች ወይም ደግሞ መንግስታዊያኑ ድርጅቶች፣ በተለይ ደግሞ በተፈናቃዮች ዙሪያ የሚሰሩ ከዚህ አንጻር በንቃት እንዳይሳተፉ ከልካይ ሁኔታን የፈጠረ ነው ማለት እንችላለን። የሀገር ውስጥ ተፈናቃዮች የምርጫ ተሳትፎን ግምት ውስጥ ያስገባይ ግንዛቤ ማስጨበጫ ስራዎች በተገቢው መንገድ አልተሰሩም የሚሉት አማካሪዋ ተጽዕኖ ከባለ ድርሻ አካላቱ ባሻ ገር በመራጩ የሀገር ውስጥ ተፈናቃይ ተሳትፎም ላይ መንጸባረቁን አስረድተዋል። ከመመሪያው ዘግይቶ መጽደጋ በተገናኘ ጥቂት ተፈናቃዮች ናቸው ለምርጫ መመዝገብ የቻሉት፣ በራሱ ሌላው እንደ ክፍተት የሚታይ ነው። መመዝገብ መቻል የነበረባቸው እስከምን ያህል ይሆኑ ነበረ? በኢትዮጵያ መንግስት በኩል የታመነው በፈረንጆቹ አቆጣጠር በመስከረም ሀያ ሀያ በወጣው ሪፖርት መሰረት አንድ ነጥብ ስምንት ሁለት ሚሊዮን ተፈናቃዮች ነበሩ። ስለዚህ ከዚህ የተፈናቃዮች ቁጥር ምን ያክሉ ነው የምርጫ ውስጥ መሳተፍ ያለበት አካባቢ ነው የሚገኙት የሚሉ መረጃዎችን የሚይዝ የሚያጠናቅር የመንግስት አካል አለመኖሩ ለምርጫ ቦርድ ስራዎችን አስቸጋሪ አድርጓል ማለት እንችላለን። እንደ አጠቃላዩ ግን የቆየ መረጃ ነው ያለን። አሁን ባለው ሁኔታ መፈናቀል የተለያዩ የሀገሪቷ ክፍሎች ውስጥ ጭር ይበታለ፣ በሌላ ደግሞ መልኩ አንዳንድ ቦታዎች ላይ የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱ በመደረጉ ቁጥራቸው ሊቀንስ ይችላል። ግን በነበረን መረጃ ሁለት መቶ ሰባ አምስት ሺዎች ይመርጣሉ ተብሎ ታስቦ ነበረ። አማካሪዋ ትክክለኛው የተመዝጋቢ ቁጥር ምን ያህል እንደሆነ ለብሔራዊ ምርጫ ቦርድ ጥያቄ አቅርበው ምላሽ በመጠባበቅ ላይ መሆናቸውን ገልጸዋል። የምርጫ ቦርድ ቅድሚያ በእቅዱ ላይ የዚህን ያክል የልዩ የምርጫ ጣቢያዎች ይኖሩናል በተፈናቃዮች ዙሪያ ካለው ቁጥሩ እጅግ ዝቅ ብሎ በመገኘቱ፣ በተለይ ደግሞ በልዩ የምርጫ ጣቢያዎች ውስጥ መጥተው የሚመዘገቡ ሰዎች ምን ያክል ናቸው ከሚለው ተነስተን ተመዝጋቢዎቹ ቁጥራቸው ቀንሷል ወደሚል መደምደሚያ መድረስ ይቻላል። መመሪያው ዘግይቶ ከመጽደቁ ባሻገር የግልጽነት ችግሮች አሉበት ሲሉ ይተቻሉ። እንጉዳይ መስቀሌ አንድ ተፈናቃይ እጩ መሆን ይችላል ወይ ለሚለው በቂ የሕግ ድንጋጌ ወይም የሕግ መሰረት የለም። በፖለቲካ ፓርቲዎች እንቅስቃሴ ላይ የምረጡ እንቅስቀሳ ላይ የሀገር ውስጥ ተፈናቃዮችን ያሳተፈ ነው ማለት አንችልም። ምክንያቱም በብዛት ተፈናቃዮች የሚገኙት ከዋናው ከተማ ወጣ ባሉ የመጠለያ ካምፖች እንደመሆናቸው እነዚህ የመጠለያ ካምፖች አካባቢ ስለ ምርጫው፣ ስለ እጩዎቹ፣ በአጠቃላይ ስለ ፖለቲካ የአፍሪካ ፓርቲዎቹ አጀንዳ በሀገር ውስጥ ተፈናቃዮች መካከል በቂ ግንዛቤ መፍጠር ስራ አለመሰራቱ እንደሌላ ክፍተት ሊታይ ይችላል ማለት ነው ኮሚሽኑ በማህበራዊ ድረገጹ የሀገር ውስጥ ተፈናቃዮችና የምርጫ ተሳትፎ መብት በሚል ባወጣው ማብራሪያ ኢትዮጵያ እንደ ግሪጎሪያኑ የዘመን ቀመር በ2009 የወጣውንና የሀገር ውስጥ ተፈናቃዮች ጥበቃና ድጋፍ የሚመለከተውን የካምፓላ ስምምነት በ2012 ዓ ም መፈረሟን ጠቅሰዋል ኢትዮጵያ ለዚህ አስገዳጅ ስምምነት መገዛት እንዳለባትም ለማስታወስ የመራጮች ምዝገባ ተጠናቆ ምርጫው ሊካሄድ ከአንድ ሳምንት ያልበለጠ እድሜ እየቀረው የኮሚሽኑ ማሳሰቢያና የተስተዋሉ ውስንነቶችን በዝርዝር ማንሳቱ አረፈደሞ ለሚለው የአሜሪካ ድምጽ ሬዲዮ ጥያቄ ሲመልሶ በዋነኛነት የማብራሪያው ዓላማ ለዚህኛው ምርጫ ብቻም ሳይሆን ቀጥሎ በሚደረጉ ምርጫዎች ሎካል ሌቭል፣ ሪጂናል ሌቭልም በሚደረጉ ምርጫዎች ውስጥ ከፍተኛ ተፈናቃይ ቁጥር ያላቸው ክልሎች ምን ማድረግ አለባቸው የሚለውን የሚያሳይ ነው። ከዛ በተጨማሪ ደግሞ አሁን ባለው ሁኔታ ተፈናቃዮች ያሉባቸው ክልሎች ወይም የምርጫ ጣቢያዎች ላይ ምርጫው ተራዝሟል። ስለዚህ በአብዛኛው ምርጫው የሚደረገው ለጳጉሜ አንድ ለሚደረገው ምርጫ ስለተራዘመ አሁንም የዚህ ማብራሪያ ፋይዳ ትልቅ ነው ማለት እንችላለን፣ ወይም ከፍተኛ ነው ማለት ይቻላል። ተፈናቅለው የሚኖሩ ዜጎችን የመምረጥ መብት አስመልክቶ ያጋጠሙ ተግዳሮቶች በተደጋጋሚ ይፋ አድርገናል የሚሉት ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚዴክሳ ናቸው። ትናንት ለጋዜጠኞች በሰጡት መግለጫ ሰብሳቢዋ እንዳስረዱት በተለይ ተፈናቃዮቹ ካሉባቸው አካባቢዎች በቂ መረጃ ለማግኘት አዳጋች ነበር። የምርጫ ጣቢያ ዝርዝሮቻችን ታስታውሱ ከነበረ መጀመሪያ ላይ 49 ሺህ አካባቢ የነበሩት እነዚህ ሁሉ አካቶ ነው ለተፈናቃዮች የሚከፈቱ ምርጫ ጣቢያዎችና ቁጥራቸው አለ በሚባለውን ቁጥር አንድ ላይ አድርገን ነበረ። የራሳቸው የተፈናቀሉት ምርጫ ጣቢያዎችን ኮድ ብለን ይዘን መጀመሪያ ለፕሪ የተነሳ ነው። ስለዚህ ያጋጠመ ትልቁ ችግር ከዚህ ፊትም በተደጋጋሚ ብለናል፣ ከፍተኛ የሆነ የመረጃ እጥረት ከክልሎች ከጠየቅናቸው ክልሎች ማኪንግ አራት ክልል ወይ ሶስት ክልል ብቻ ነው በንጽጽር በቂ እንዲ አይነት መረጃዎች አሉን ብሎ ሊሰጡ ነው የቻሉት። አንዳንድ ክልሎች ላይ በአካባቢያቸው ከሚኖሩት ዜጎች ጋር ምዝገባ አከናውነዋል። ስለዚህ የመራጮች ምዝገባ ለተፈናቃዮች በልዩ ሁኔታ ያስፈልግም የሚል የቀረበልን አለ። በጽሁፍ አቅርቡልን ስንል በጽሁፍ ያልቀረበበት ሁ ካለ አንዳንድ ክልሎች ላይ ተፈናቃይ ዜጎች የሉንም የሚላለ እሱንም እሺ ተፈናቃይ ዜጎች ስለሌሉ ምርጫ ማካሄድ አያስፈልግም የሚለውን ነገር ባካቸው በጽሁፍ አቅርቡልን ብለን ያላገኘንበት ሁኔታ አለ። ሌሎች ቦታዎች ላይ መረጃዎቹ በጣም ዘግተው መምጣታቸው አለ። ይህ እንግዲህ የመራጮች መዝገባ ሲጀመር ካጋጠሙ ተግዳሮቶች ውስጥ አንዱ ነው። ከፍተኛ የተፈናቃይ ቁጥር አለባቸው በሚባሉ አካባቢዎች የሀገር ውስጥ ተፈናቃዮች የመምረጥ መብት እንዲረጋግጥ ግን ይሰራል ሲሉ አረጋግጠዋል። የድምፅ አሰጣጥ ሂደት አሁንም ጊዜ አለው። ሙሉ ለሙሉ የተሰናከለ ነገር አይደለም ለማለት ነው። አጣያ አካባቢ መፈናቀል አለ። በጳጉሜ አንድ ውስጥ ነው ያለው። ቤኒሻንጉል መፈናቀል አለ። በጳጉሜ አንድ ነው። በተወሰነ ደረጃ በወለጋም የመራጮች ምዝገባ ያላከናወንባቸው ቦታዎች አሉ። በግጭት የተነሳ የተፈናቀሉ ዜጎች ይኖሩባቸዋል ተብሎ የሚታሰበው እነሱም በልዩ ሁኔታ ድምፅ መስጠት ከሚካሄድባቸው ቀናት ውስጥ ነው የሚወድቁት። ስለዚህ ጊዜ አለው ማለት ነው። የተፈናቃይ ዜጎችን የድምፅ አሰጣጥ ሂደት አስመልክቶ አብዛኛዎቹ የከፍተኛ የተፈናቃዮች ቁጥር የሚኖሩባቸው ቦታዎች በግጭት የተነሳ በጳጉሜ አንድ የሚደረጉ ስለሆኑ አሁንም ቢሆን የተፈናቀሉ ዜጎችን የድምፅ መስጠት መብት በማስከበር በኩል የተወሰኑ ጊዜዎች አሉ። እነዚህ ቦታዎች ላይ በግጭት የተነሳ ፀጥታ ችግር የተነሳ ድምፅ አሰጣጥ የማይደረግባቸው ቦታዎች ላይ የመራጮች ምዝገባ ሲካሄድ የተፈናቀሉ ዜጎችንም ምዝገባ አንድ ላይ በጋራ አድርጎ የሚታይበትን መንገድ እናያለን ማለት ነው። ዜጎች ሰኔ 14ን ለድምፅ መስጫ ብቻ እንዲጠቀሙ ከሀረሪና ከሶማሌ ክልሎች ውጭ በእለቱ በክልሎችና በፌዴራል የሚገኙ መንግስታዊና መንግስት ያልሆኑ እንዲሁም የግል ተቋማት ዝግ እንዲሆኑ ብሔራዊ ምርጫ ቦርድ ዛሬ ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ በዘገባው ላይ የተጠቀሰው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በሚል የተገለጸው ማብራሪያውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ናቸው። አሁን ወደ ተከታዩ ዘገባችን እናልፋለን። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበረ። የትንታኔው መጽሔት የሆነው ዘገባችንን ነው የምናስከትለው። በትግራዩ ወታደራዊ ግጭት ለአደጋ የተጋለጡና በአይደር ሆስፒታል በመረዳት ላይ ያሉ ህጻናትን ይመለከታል። ዘገባው የመቀሌው ዘጋቢያችን አለም ፍስሐ ህጻናቱ ህክምና በመከታተል ላይ ባሉበት ተገኝቶ የአንዳንዶቹን ወላጆች አነጋግሮ ተከታዩን አድርሶናል። በትግራይ እየተካሄደ ባለው ጦርነት ምክንያት ሰለባ የሆኑ ህፃናት በአይደር ሪፈራል ሆስፒታል ህክምና እየተደረገላቸው ነው። በተለያዩ የትግራይ ከተሞች በህፃናት ላይ ከፍተኛ ጉዳት የደረሰና ህክምና ተደርግላቸው የተሞለሱ ሲኖሩ ገና በህክምና ላይ የሚገኝም አሉ። ይህ የስቃይ ድምፅ የቅሳነት ገብረ ሚካኤል ድምፅ ነው። ቅሳነት የ13 ዓመት ልጅ ናት። ህጻናት፣ በቃጠሎ ምክንያት ጉዳት የደረሰባቸው ታካሚዎች በሚታከሙበት ክፍል ነው ያገኘኋት። ወላጅ እናቷ ወይዘሮ ገነት ጎኗ ይገኛሉ። ወይዘሮ ገነት ልጃቸው ጋር የደረሰ ጉዳት እንዲህ ይናገራሉ። ገነት አድዋ ፈረስማይ ይባሃል አብ ገዛ አብ ስራሕ ምግቢ ንሃለወተ ዝኾነ ከቢድ ዓሊይዋ ዕስር ሰለስተ ዩ ዓመት ከኣድዋ ፈረስማይ ነው የመጣ ነው። ልጄ የአስራ ሦስት ዓመት ልጅ ናት። በቤት ውስጥ ስራ ላይ እያለች ነው በከባድ የተመታች። ይህ ሚያዚያ 13 2013 ዓ ም ያጋጠመ ነው። ከእሷ ጋር ልጆች የነበሩ ቢሆኑም ክፈኛ የተጎዳች ይቺ ናት። ሕክምና እየተደረገላት ስለሆነ የመጀመሪያ ከመጣችበት አሁን ትንሽ ለውጥ ይታይበታል። ሌላዋ ተጎጂ የ15 ዓመት ሕፃን ከሳምረ የመጣች ነው። አባቷ ገብራ ይዘነበ እያስተማማት ነው

ልጄ በቀን ጀሮ ግንዷዋ ጥይት የገባ የግራ አይንዋን ይዞ ነው የወጣው። አይንዋ በጣም ተጎድተዋል። ከአምስት እስከ ስድስት ቀን ሙሉ ምንም አታውቁም ነበረች። አሁን ግን ደህና ናት፣ በጥሩ ሁኔታ ትገኛለች። በሥራ ላይ ያገኙት ዶክተር መብራት ገብረስላሴ የሕፃናት ሐኪም ነው። ዶክተር መብራቱ የልጅቷን ጉዳት አስመልክቶ እንዲህ ይላል። እኛ ጋር እዚህ ከመጣች ወደ ሁለት ወር ከአስር ቀን ሆኗታል የቀዶ ህክምና ተደርጎላታል ስትመጣ አንዳንድ መድኃኒቶችም እየተሰጣት ነበር ያው መጀመሪያ ጉዳቱም ሲታይ ያ ከብድ ያለ ነው ከሰውነቷ በጣም የጎደለ የሰውነት አካል አላት እንዲሁም ሁለቱም አይኖቿም ያው አታለች ማየት አትችልም እዚህ የሚቻለውን ህክምና ያው እየተደረገላት ነው ግን ያው በዚህ እንትን ስናየው ግን ያው ከብድ ያለ ነው ከመጀመሪያው ሁለቱም አይኖቿ በጣም ተጎድተዋል በተለይ የግራ ዓይኗ ክፉኛ ተጎድተዋል። ስለዚህ ቀጣይ እድሏ ምን እንደሚሆን ዶክተር ውራቱ እንዲህ ይናገራል። ሁለቱም አይኗ ማየት አልቻለችም፣ አታለች የመለስ እንትኑ በጣም አነስተኛ ነው። ከዛም ተጨማሪ በፊቷ ላይ በጣም የጎደለ ክፍተት አለ። ያው እሱም በተወሰነ መልኩ ሊሰራ ይችላል። ግን የወደፊት እንትኗ በጣም ከባድ ነው የሚሆነው ይህ ደግሞ የሌላ ተጠቂ ህፃን የስቃይ ድምፅ ነው። ህፃኗ የአራት ዓመት ከስድስት ወር ነች። ከሐውዜን ወረዳ ደብረ ሰላም ቀበሌ በራቄት ወጥ ነው የመጣችው። አባቷ ገብሪወት ገብርአኒ ይባላል። ያስተማማት ነው ያገኘት ኩነታት ጋጣምሕና ወፀናዕና ፀናሕና ግን ዕለት ሳላሳ ግን ወርሒ መዝያ ዕለት ሳላሳ ወርሒ መዝያ ንሕና ኣጋጣሚ ወፅና ፀኒሕና ገዛ ቤተ ስድራ እየ ነራ ኣብኡ ግን ሓደ ኣጋጣሚ ውዕሊ ማለት እዩ ቀትሪ ሻው ቤተሰብ ብዙሕ ነበረ እኛ አጋጣሚ ወጥተን ነው የነበርነው። ቀኑ ሚያዝያ 3 2013 ዓ.ም ነው ያጋጠመ። ከቤተሰብ ጋር ነው የነበረችው። ከሷ ጋር ብዙ ቤተሰብ ነበሩ። እናቷ አባቴ የወንድሜ ምስ ከአምስት ራሷ ሁሉም ማሳ ላይ ተገድለዋል። ይህች ነው የቀረችው። ይህችም በሳንጃ ትምታ ወድቃና ያገኘኋት አንዲት ሽማግሌ እንደነገሩኝ ለልጄ ሴት ልጅ ነች እንዲህ ያደረገቻት ብለናል። ለተጎዱ ሕፃናት ምህረት እንዲያገኙ ተስፋ አድርጋለሁ። የአይደር ሆስፒታል ሐኪሞች ተጎጆዎችን ለማግኘት እንዲችል ያደረጉልኝ ትብብር አመሰግናለሁ። ዓለም ፍሳ ለአሜሪካ ሬዲዮ ከመቀሌ። አለ ፍስሐን ላደረሰን ዘገባ እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገድበትን ክፍለ ጊዜ አጠናቀናል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ነው የተከታተላችሁ ያላችሁት በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ታገኙናላችሁ። ከሰኞ እስከ አርብ አሀዱ ራዲዮ 943 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ አሉላ ከበደ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። አሁን የመጪው ምርጫ የተመለከቱ ዘገባዎች የሚቀርቡበት ሰዓት ላይ እንገኛለን። ብልጽግና ፓርቲ ከተመረጠ በእውቀትና በቴክኖሎጂ በምጣኔ ሀብትና ስርዓትን በመገንባት ላይ እንሰራለን ሲሉ የፓርቲው የኦሮሚያ ክልል ኃላፊ አቶ ፍቃዱ ተሰማ ፓርቲያቸው ዛሬ አምቦ ከተማ ውስጥ ባካሄደው ቅስቀሳ ተናግረዋል። በሌላ በኩል የማስመሰል ባለው ምርጫ ውስጥ ኦነግ ባለመሳተፉ አለመጸጸቱን የተናገሩት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የሕዝብ ግንኙነት ጊዜያዊ ኃላፊ ፓርቲያቸው ምርጫ ውስጥ ባይሳተፍም በኢትዮጵያ ፖለቲካ ውስጥ የጀመረውን ተሳትፎ በሰላማዊ መንገድ ይቀጥላል ብለዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽሕፈት ቤት ኃላፊ አቶ ጥሩነህ ገምታ ደግሞ ገዢው ብልጽግና ፓርቲ ኦሮሚያ ውስጥ ብቻውን በመወዳደሩ የሀገሪቱን ችግር ከማባባስ ውጪ የሚያገኘው ትርፍ ይኖራል ብለን አንጠብቅም ብለዋል። ናኮር መልካ ዝርዝሩን ከአንቧ አድርሶናል። የብልጽግና ፓርቲ ዛሬ አምቦ ከተማ ውስጥ የምረጡኝ ቅስቀሳ አካሂዷል። በአምቦ ዩኒቨርሲቲ ሀጫሉ ሁንዴሳ ካምፓስ ውስጥ በሚገኘው ስታዲየም በተካሄደው የቅስቀሳ መርሃ ግብር ላይ የተናገሩት የኦሮሚያ ብልጽግና ፓርቲ ኃላፊ አቶ ፈቃዱ ተሰማ ፓርቲያቸው ከተመረጠ በሶስት ዋና ዋና ጉዳዮች ላይ አተኩሮ እንደሚሰራ ተናግረዋል። ቴክኖሎጂ፣ የመጀመሪያው በእውቀትና ቴክኖሎጂ ላይ እንሰራለን ባደጉና ባላደጉ ሀገራት መካከል ያለው ሚስጥር ትምህርት ነው፣ ቴክኖሎጂ ነው። የተማረ ሕዝብ ችግር ቢገጥመውም ወደ መልካም አጋጣሚ ይቀይረዋል። የተማረ ሰው ዓለምን ይረዳል። ችግሩም ይደመጥለታል፣ ይከበራልም፣ ተወዳዳሪ ይሆናል፣ ሁሌም አሸናፊ ይሆናል። ሕዝባችን ሁሌ አሸናፊ እንዲሆን ትምህርት ቤቶች ላይ አተኩረን እንሰራለን። በሁለተኛ ደረጃ የምንሰራበት በምጣኔ ሀብት ላይ ነው። ሀገራችን ጥሩ የአየር ንብረት፣ ውሃ፣ የሚሰራ ወጣት አለው። ይህንን ሁሉ በአንድ ላይ በማስተባበር ከችግር ውስጥ መውጣት ይኖርብናል። ሌላኛው ደግሞ ስርዓት መገንባት አለብን። የኦሮሞ ህዝብ ገዳን የመሰለ ስልጡን የአስተዳደር ስርዓት አለው። በሁሉም የዕድሜ ክልል ውስጥ ላሉ ሰዎች ተልዕኮ በመስጠት ስልጣንን በየስምንት ዓመቱ እያሸጋገረ በነፃነት ሲተዳደር የነበረ ህዝብ ነው። ይህንን ስርዓት ዘመናዊ በሆነ መልኩ በማቀፍ በወንድማማችነት የሚሄድ ስርዓት መገንባት አለብን። ይሄ ደግሞ የሚሆነው አንደኛ ነፃ ዲሞክራሲያዊና ሰላማዊ የሆነ ምርጫ በማካሄድ ነው ብለዋል። የምዕራብ ሸዋ ዞን አስተዳዳሪ አቶ ድሪርሳ ዋቁማም በቅስቀሳው ላይ እንዲህ ሲሉ ተናግረዋል። አምቦ ገኑ ቀብሶኝ ኒትኒ ጋፈታዮፍ ቀብሳን። አምቦ ትግል አልተወንም። ለዓላማ ለመታገል ዛሬም ነገም እውነት ላይ ተመስርቶ ይታገላል። ነገር ግን በራሱ የሠራውን ቤት አያፈርሰም፣ የራሱንም ድል መንከባከብ ይችልበታል። ኦሮሞ ለሀገር ግንባታ ከፍተኛ ሚና አለው። ኦሮሞ የምዕራብ ሸዋና አምቦ ሕዝብ የጀመረውን ብልጽግና አጠናክሮ ይቀጥላል ብዬ አምናለሁ ብለዋል። በምርጫው ቅስቀሳ ላይ የተሳተፉ ዘንድሮ ለመጀመሪያ ጊዜ ለመምረጥ ካርድ ከወሰዱ ወጣቶች መካከልም ያነጋገርኳቸው ነበሩ። ስሜሄዱ ለመጀመሪያ ጊዜ ነው የተሳተፍኩትን እና ደግሞ ዘንድሮ ከሌላ ይልቅ ደስ የሚል ነገር ነው እያየን ያለ ነው። የፈለግነውን ፓርቲ በፍላጎታችን ወተን እንመርጣለን። በራሴ ነው እንጂ በሌላ ሰው አይደለም። ምራ የራሴ የሆነኛን ፓርቲ የትኛውን ፓርቲ የትኛውን። አሁን ለምሳሌ አንድ ሰው የፈለገውን መምረጥም አለመምረጥም ይችላል እሱ ውሳኔው የራስ ነው ራስን ሆነ መቅረብ ነው ያለብህ እንጂ ሰው መስለ መቅረብ የለብህም ስሜ ጊቱ በቀለ ባላለሁ የመጣሁት ከዚህ ኳምቦ ከተማ ነው ምርጫ ላይ ከዚህ በፊት ተሳትፍ አላውቅም የመጀመሪያ ነውእና እና ከብልጽግና ፓርቲ የምጠብቀው የምለው ነገር ደግሞ ብዙ ተማሪዎች ተምረው ተመርቀው ስራ አለ ስራ የተቀመጠው ነው እና ለእነሱ ስራ እንዲፈጥር ለአንዳንድ ለእኛ ለሴቶች፣ ለተማሪዎችም ጥሩ ጥሩ ነገር እንዲፈጥርልን ፈልጋለሁ። ወደፊቷ ኢትዮጵያ በእኩልነት፣ በፍቅር፣ በሰላም አንድ ላይ የምንኖርባት ሀገር እንድትሆን ምኞቴ ነው። በቃ ሰላም፣ ፍቅር፣ አንድነት። በሃይማኖት፣ በዘር፣ በምናምን መከፋፈል ሳይኖር በአንድነትና በፍቅር እንድንኖር ጠብቃለሁ፣ ፈልጋለሁ። በብልጽግና ፓርቲ የምረጡኝ ቅስቀሳ ዙሪያ ምንም አስተያየት እንደማይሰጡ የገለጹት በአቶ ዳውድ ብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ፣ የህዝብ ግንኙነት ጊዜያዊ ኃላፊ አቶ ለሚ ገመቹ ኦነግ የማስመሰል ምርጫ ውስጥ ባለመሳተፉ አልተጸጸተም ብለዋል። ምርጫ ውስጥ ባይሳተፍም በኢትዮጵያ ፖለቲካ ውስጥ የጀመረውን ተሳትፎ በሰላማዊ መንገድ ይቀጥላል ብለዋል አቶ ለሚ። ሄዱ ለፈኬኘር እኛ ከምርጫው በፊት ብዙ የሚቀድሙ ነገሮች አሉ ብለን ስኖተውት ነበር። ከነዛ መካከልም ሁሉን ያሳተፈ አገር አቀፍ ውይይትና የሽግግር መንግስት ብለን ተናግረናል። ከዚህ የማስመሰል ምርጫ መውጣት ማለት ከኢትዮጵያ ፖለቲካ መውጣት ማለት አይደለም። ስለዚህ ኦነግ ከምርጫው በመውጣት በወሰደው እርምጃ መቼም አይጸጸትም። ነገር ግን ትግሉን በሰላማዊ መንገድ ይቀጥላል ለህዝቡ የገባውንም ቃል ያረጋግጣል ብለዋል አቶ ለሚገመቹ። ምርጫውን ለምን የማስመሰል እንዳሉት ሲያብራሩ እንዲህ ብለዋል። ለምሳሌ በአንዳንድ የኢትዮጵያ አካባቢዎች ምርጫ አይካሄድም። ባለፉት አምስት ምርጫዎች ግን ምርጫ በአንድ ቀን ነበር የሚካሄደው። ሰባ ዘጠኝ የምርጫ ጣቢያዎች ምርጫ አይካሄድባቸውም። በኦሮሚያም ምርጫ የማይካሄድባቸው ስፍራዎች አሉ። በትግራይ ክልል ደግሞ ፈጽሞ አይካሄድም። ከምርጫ ቦርዱ እውቅና ውጭም የመራጮች ምዝገባ የተካሄደባቸው የምርጫ ጣቢያዎችም እንዳሉ ቦርዱ ገልጾ ነበር። ከዚህ የበለጠ ምን አይነት መረጃ ነው የምትፈልጉት? ብለዋል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽሕፈት ቤት ኃላፊ አቶ ጥሩ ነገምታ ደግሞ ገዢው ብልጽግና ፓርቲ ኦሮሚያ ውስጥ የሚወዳደረው ብቻውን ነው ብለዋል። የኦሮሞ ፌዴራላዊ ኮንግረስ ከምርጫው ተገደው በመውጣቱ የሚቆጭበት ነገር ይኖረዋል እንጂ የሚያዝንበት ነገር አይኖረውም። የሚያስቆጨን ነገር ቢኖር ያንን የመሰለ ሰፊ ዝግጅት አድርገን እስከ ኮሚቴ ማቋቋም ደርሰን ከኮሚቴ አባሎቻችን፣ ከሌሎች አባሎቻችን ከወረዳ ጀምሮ እስከ ዞን ድረስ እስከ ስራ አስፈጻሚ ኮሚቴ ድረስ በመታሰራቸው በመውጣታቸው ተገደን በመውጣታችን ምንም ቅሬታ የሚሰማን ነገር አይኖርም። ሌላው ከዚሁ ፓርቲ የሚንቀሳቀስበት ሁኔታ ከተለያዩ አባሎቻችን ና ደጋፊዎቻችን እንደምናገኘው መረጃ ከሆነ በኦሮሚያ ክልል ውስጥ ምርጫው ብቻውን እየተወዳደረ ና ብቻውን ሊያሸንፍ ብቻውን መንግስት ሊያቋቁም እና ምንም አይነት እምነት የማይጣልበት ስራ እየሰራ መሆኑን ልንገነዘብ ችለናል፣ ገዢው ብልጽግና ፓርቲ ይህንም በሚያደርግበት ጊዜ እኔ እንደምረዳው ከሆነ የሀገሪቱን ችግር ከማባባስ ና ውጪ የሚያገኘው ትርፋማ ነገር ይኖራል ብዬ አልጠብቅም። ስድስተኛው ሀገር አቀፍ ምርጫ የፊታችን ሰኞ ሰኔ አስራ አራት ሁለት ሺ አስራ ሶስት ዓመተ ምህረት እንደሚካሄድ የኢትዮጵያ ምርጫ ቦርድ ያስታወቀ ሲሆን ትግራይ፣ ሀረሪ እና ሶማሌ ክልሎች ሙሉ በሙሉ በኦሮሚያ አማራ፣ ደቡብ ክልልና ቤኒሻንጉል ጉሙዝ አንዳንድ ቦታዎች ውስጥ በጸጥታና በምርጫ ሂደት በገጠሙ ችግሮች ምክንያት አሁን እንደማይካሄድ ተገልጿል። ለአሜሪካ ድምጽ ናኮር መልካ ካምቦ ናኮር መልካም፣ እናመሰግናለን። አድማጮች፣ አሁንም ተከታዩ ከዚህ ከምርጫ ጋር የተያያዘ መሰናዶ ነው። በአሜሪካ ድምፅና በአሀዱ ራዲዮና ቴሌቪዥን ትብብር የሚካሄድ የመጪው ምርጫ ተፎካካሪዎች የክርክር መድረክ ነው። የዛሬው የመከራከያ ርዕስ ደግሞ መጪው ምርጫና ኢትዮጵያውያን ዲያስፖራ የሚል ሲሆን ክርክሩን የመሩት ከአሃዱ ራዲዮና ቴሌቪዥን ሊዲያ አበበ ከአሜሪካ ድምጽ ደግሞ ሰለሞን አባተ ናቸው። ወደዚያው ልምራችሁ። ስድስተኛው ሀገራዊ ምርጫ ሰኔ 14 ቀን 2013 ዓ ም ይካሄዳል። ሀገራዊ ምርጫ በኢትዮጵያ ብሔራዊ ምርጫ ቦርድ ቀን ከተወሰነለት ጊዜ አንስቶ የፖለቲካ ፓርቲዎች የተለያዩ የቅስቀሳ እንቅስቃሴዎችን ማከናወናቸው ይታወቃል። ጣቢያችን አህዱ ሬዲዮ እና ቴሌቪዥንም በዛ ያሉ ክርክሮችን በፖሊሲ ወይም በአማራጭ ፖሊሲዎች ዙሪያ ከአስራ አንዱ ሀገር አቀፍ ፓርቲዎች ጋር ክርክር ማድረጉ ይታወሳል። እንዲሁም ሕዝቡም የአገሪቱን ቀጣይ አምስት ዓመታት እጣፈንታ ሊወስኑ የሚችሉ ሀሳቦችን፣ ግለሰቦችን፣ የፖለቲካ ኃይሎችን ማመዛዘን እና ማወዳደር የሚያስችለውን የፖለቲካ ፓርቲዎችን የምርጫ ክርክር በአምስት ክፍል መድቦ ሲያዘጋጅ ቆይቷል። በአምስት ሀገራዊ ፖሊሲዎች ላይ በተናጥል እንዲሁም በዲሞክራሲ ተቋማት ግንባታ እና ከለውጡ በኋላ የተወሰዱ የፖለቲካ ማሻሻያዎች ዙሪያ ከአሜሪካ ድምፅ ራዲዮ ጋር በጋራ የክርክር መድረክ ማሰናዳቱ ይታወሳል። ሊዲያ አበበና ከአሜሪካ ድምፅ ደግሞ ሰለሞን አባተ ከዋሽንግተን ስቱዲዮ በጋራ የዛሬውን ክርክር እንመራለን። እንደምን ቆይታችኋል፣ ውድ ተመልካቾቻችን! እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ሊዲያ፣ ጤና ይስጥልኝ። አህዱ፣ ጤና ይስጥልኝ። የተከበራችሁ ተከራካሪዎች፣ ጤና ይስጥልኝ። ክቡራትና ክቡራን ተመልካቾች፣ አድማጮች በያላችሁበት ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ በመላው ዓለም ከሁለት ነጥብ አምስት ሚሊዮን በላይ ኢትዮጵያውያን እንደሚኖሩ ዓለም አቀፉ የፍልሰት ድርጅት የዛሬ አምስት ዓመት አካባቢ ባወጣው አንድ ጥናታዊ መረጃ አሳውቆ ነበረ። አምስት ዓመት ሆኖታል። ሌሎች መረጃዎች ደግሞ እስከ ሶስት ሚሊዮንም ያደርሱታል። ያንን ቁጥር ከኢትዮጵያ ውጪ እጅግ በርካታ ቁጥር ያላቸው ኢትዮጵያውያን ወይም ትውልደ ኢትዮጵያ የሚኖሩት ዩናይትድ ስቴትስ ውስጥ ነው። በዋሽንግተን ዲሲ በቨርጂኒያ እና በሜሪላንድ አካባቢ እስከ 250 ሺ እና ከዚያም በላይ ትውልደ ኢትዮጵያ እንደሚኖሩ ይነገራል። በሌሎቹም የዩናይትድ ስቴትስ ግዛቶች የተበተነው ትውልደ ኢትዮጵያ፣ የተበተነው ያልኩት ሆን ብዬ ነው፣ ዳያስፖራ የሚለውን ቃል ለመጠቆም ብዬ ነው። እስከ አንድ ሚሊዮን ድረስ ሊደርስ እንደሚችል ይገመታል። ይህ ክርክርም ሁለተኛው ዙር ከአሜሪካ ድምፅ ጋር በመተባበር አህዱ ራዲዮ እያዘጋጀ ያለው የሚያተኩረው በዚሁ መጪው ምርጫና የኢትዮጵያ ዳያስፖራ በሚል ርዕስ ላይ ነው። ኢትዮጵያውያንና ትውልደ ኢትዮጵያ ምን ይጠብቃሉ? ከዚህ ምርጫ፣ ከተፎካካሪዎች፣ ከአሸናፊዎች? የዛሬው መድረክ ተከራካሪዎች ነፃነትና እኩልነት ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ እንደዚሁም ብልጽግና ፓርቲ ናቸው። በነገራችን ላይ የኢትዮጵያ ሶሻል ዴሞክራቲክ ፓርቲም ተጋብዞ ነበረ፣ ምናልባት ከአቅሙ በላይ በሆነ ምክንያት ሊገኝ አለመቻሉን አሳውቋል። ነፃነትና እኩልነት ፓርቲን ወክለው በዚህ መድረክ ላይ የሚከራከሩት አቶ ኢዘዲን ፈድሉ ናቸው። ኢዜማን ወክለው ወይም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወክለው የሚከራከሩት አቶ አማንይሁን ረዳ ናቸው። ብልጽግና ፓርቲን ወክለው የሚከራከሩት ዶክተር መሐመድ እንድሪስ ናቸው። ይህ የክርክር መድረክ በአራት ምዕራፎች የተከፈለ ነው። ራሱ የሆኑ አካሄዶችና የተመደቡለት ደቂቃዎች አሉት። ሊዲያ፣ ወደ አንቺ ልመለስ። ሶስታችሁም ተከራካሪ ፓርቲዎች ለክርክር በተዘጋጀው ርዕሰ ጉዳይ ላይ ማለትም መጪው ምርጫና የኢትዮጵያ ዲያስፖራ የሚለው ሀሳብ ላይ ያላችሁን ምልከታና እቅድ የምታቀርቡበት ነው። እያንዳንዳችሁ ፓርቲዎች አምስት ደቂቃ ይኖራችኋል። በዚህ ክፍለ ጊዜ አንደኛው ተናጋሪ የሌላኛውን ተናጋሪ ሀሳብ ማስቆም፣ ማቋረጥ፣ ማብራሪያ መጠየቅ አይችልም። የክርክሩ መሪም እንዲሁም። አሁን በቅድሚያ እድሉን ለነፃነትና እኩልነት ፓርቲ እንሰጣለን። አምስት ደቂቃ አሎት። አመሰግናለሁ። ክርክሩን የሚያዘጋጁትን የአሜሪካ እና የአዱ ሚዲያን ማመስገን ይፈልጋለሁ። የዲያስፖራ ፖለቲካ መንግስት ለዜጎች ያለውን ኃላፊነት፣ ዜጎች ከመንግስት ያላቸውን መብት፣ ዜጎች ደግሞ ለሀገራቸው ያላቸውን ኮንሰርን ወይም ቤስት ኢንተረስት የሚባለውን ከግንዛቤ ያስገባ መሆን አለበት። ዲያስፖራ የሚለው ቃል መነሻው ከጥንታዊ ግሪክ እንደሆነ በርካታ አጥኚዎች አረጋግጠዋል በዋናነት ከአይሁዶች በመላው አውሮፓ መሰራጨት ወይም መሰደድ ጋር ተያይዞ የመጣም እንደሆነ የዳሰሱ ጥናቶች አሉ። ስለዚህ ስደት ወይም ሪፊውጂ ከሚለው አገላለጽ ዲያስፖራ የሚለው በዋናነት ሳይንሳዊ ጥናቱን እንደሚያመለክተው ዜጎች ለሀገራቸው ያላቸዋል ቬስትድ ኢንተረስት አመላካች ነው። ስለዚህ የዲያስፖራ ፖለቲካ ሀገር ውስጥ ካለው የፖለቲካ የዲሞክራሲና የሀገራዊ መግባባት ጋር ጥብቅ ትስስር ያለው መሆኑ ግልጽ ነው። ምክንያቱም በአንድ ምኑም በሌላ ሀገር ውስጥ ያለው የፖለቲካ ምህዳር መስፋት፣ እንዲሁም ሀገራዊ መግባባት ከዲያስፖራ ፖለቲካ ሳይንስ ጋር ተነጣጦ ሊታይ አይችልም። ዲያስፖራው አንድም የተሻለ ስራ ፍለጋ አልያም በፖለቲካ ጥቃት ምክንያት የተሰደደ ወይም ደግሞ በማህበራዊ ህይወት ሳቢያ ከሀገሩ የወጣል። ይህም ለዲያስፖራ መፈጠር ዋነኛ ምክንያት መሆኑን የሚያመላክቱ በርካታ ሳይንሳዊ ቲዎሪዎች አሉ። ለምሳሌ ፈንክሽናሊስት ቲዎሪ የሚባለው መግለጽ ይቻላል ፖለቲካል ካዋሊቲ ቲዮሪ የሚባለውን ሌሎችም በርካቶችን መግለጽ ይቻላል። ይህ ከሆነ ደግሞ የሀገር ውስጥ ፖለቲካ መረጋጋትና ብሔራዊ መግባባት እንዲሁም የፖለቲካ ምህዳር መስፋት በዜጋውና በመንግስት መካከል ያለውን ግንኙነት ውጤታማነት ስለሚወስን ወሳኝና አንኳር ጉዳይ ነው። አገራዊ መግባባት ከሳይንሳዊ ጥናት ውስጥ ከተረጋገጡ የመፍትሄ አቅጣጫዎች እንዲሁም ከነባራዊ ሁኔታ ጋር ተዳምሮ በተጨባጭ ሊተገበር የሚችል ፖሊሲና አቅጣጫ ነድፎ መንቀሳቀስ ተገቢና ውጤታማ ሊያደርግን የሚችል ነው። እነዚህ የመፍትሄ አቅጣጫዎች ከዚህ በፊት የተፈጠሩ ክፍተቶችን ለመድፈን የሚዘጋጁ ከመሆናቸው አንፃር ነባራዊ ሁኔታውን በወፍ በረር መቃኘት ተገቢ ነው። በሀገራችን ያለው የዲያስፖራ ፖለቲካ በዘፈቀደ እየተመራ ያለ ሳይንሳዊ ሂደቱን የጣሰ እንዲሁም በሰው ኃይልና በፖለቲካ ቁርጠኝነት በብቃት እየተመራ ባለመሆኑ በሀገር ውስጥ ካለው ቀውስ ጋር ተዳምሮ ማበርከት ያለበትን አወንታዊ አስተዋጽኦ ከማበርከት ይልቅ አሉታዊ ተጽዕኖም ሲያበረክት ይስተዋላል። የዲያስፖራ ፖለቲካ በብቃት እየተመራ ባለመሆኑ ከዲፕሎማሲ ከዲፕሎማሲ ተልዕኮና መርሁ ጋር ተጣጥሞ ከመቀጠል ይልቅ በዘፈቀደ አምባገነናዊ መንግስት ለማስቀጠል በሚመች መንገድ በ1961 ከወጣው የዲፕሎማሲያዊ ግንኙነትን ከሚገዛው የቬና ኮንቬንሽን በተቃራኒ እየተመራ ነው። በመሆኑም የሀገርን ጥቅም በትክክል ወክሎ በተገቢው መንገድ ከመስራት ይልቅ የሐሰት ፕሮፓጋንዳ በመስራት መንግስት ለዜጋው ቅድሚያ ከመስጠት ይልቅ የሌሎችን ጥቅም በማስጠበቅ ላይ የተጠመደ መሆኑን እናስታውላለን። የዚህም ዋነኛ መንስኤ አንደኛ የፕሮፌሽናሊዝም ማነስ፣ የቅቡልነት፣ እንዲሁም ሚዛናዊነት አለመላበስ ነው። ይህም በመሆኑ በዘላቂ የጋራ ሰላምና ጥቅም ላይ ከመመስረት ይልቅ የዜጋውን ጥቅም በመሳት የፖለቲካ ታማኝነት ላይ ብቻ ያተኮረ የመንግስት ፖሊሲ መኖሩ ግልጽ ነው። ይህም የተገነዘቡ የውጭ ሀገር መንግስታትም የራሳቸውን ጥቅም ለማስጠበቅ እየጠመዘዙ ሲጠቀሙበት ይስተዋላል። ይህን በመሆኑ ግልጽነት፣ ተለዋዋጭነት ወይም ፍሌክሲቢሊቲ፣ ሰጥቶ መቀበል ወይም ኮምፕሮማይስ፣ የሁለት ወገን አሸናፊነት ወይም ዊን ዊን አውትካም፣ ተነሳሽነት ኢኒሽቲቭ፣ እንዲሁም በትብብር መስራት ወይም ኮሊዥን ቢልዲንግ የጎደለው በሆኖ ነው እየተመራ ያለው። ይህ ደግሞ የሁኔታዎቹን ቅድመ እውቀት አለመኖር፣ ጥምረት አለመኖር እንዲሁም ችግሮችን አስቀድሞ የመቅረፍና ወደ ውጤታማነት የመቀየር ክፍተቶችን አስከትሏል። ይህ ሁኔታ ከማህበራት አደረጃጀትና ጥንካሬ ጥረት ከቅርጅታዊ አሰራር እጥረት፣ በጥብቅ ዲሲፕሊን ከመመራት እጥረት፣ ከሁሉ በላይ ግን በሀገራችን ካለው ደካማና በወርቅ ወጥ መንገድ ስልጣን ላይ የወጣ ቅቡልነት የሌለው መንግስት ጋር ተዳምሮ ዲያስፖራው እንዲበታተን፣ መብቱ እንዲጣዝ ለሀገር ግንባታ ማድረግ ያለበትን አስተዋጽኦ በተገቢ መንገድ እንዳያከናውን ከፍተኛ አስተዋጽኦ አበርክቷል ስለሆነ ነፃነትና ጥሩት ፓርቲ ችግሮቹን ለመቅረፍ በርካታ አቅጣጫዎችን ነድፎ ይንቀሳቀሳል። እነዚህም በሚቀጥለው ክፍል በጥልቀት የምናቀርብላችሁ ይሆናል። ናአባ ችግሮችን በሳይንስና ምርምር ላይ በመመርኮዝ የሚፈታ ዜጋ ተኮር፣ እውቀት ተኮር፣ አካታችና ሚዛናዊ የሆነ ሞደሬት ሊበራል ፍልስፍናን የሚከተል ፓርቲ ነው። የቀኝ ዘመ ማክራሪነትንም አይከተልም፣ የግራ ዘመ ማክራሪነትንም አይከተልም። ምልክታችን ቦር ነው። ድምፃችሁን ብርት ሰጡ ቃላችን እንጠብቃለን። አመሰግናለሁ። ደቂቃውን ተጠቅሟል። ወደ ኢትዮጵያ ዜጎች ለማህበራዊ ፓርቲ ኢትዮጵያ በረጅም ታሪኳ በፈጠረቻቸው የንግድ፣ የፖለቲካ፣ የትምህርት፣ የምርምር፣ የሃይማኖትና ወታደራዊ ግንኙነቶች ምክንያት ዜጎቿ ወደ ውጭ ሀገራት በስፋት ተጉዘዋል። ስደትን ባስከተሉ ፖለቲካዊ፣ ኢኮኖሚያዊና የተፈጥሮ አደጋዎች ምክንያት በሚሊዮን የሚቆጠሩ ዜጎቿ በውጭ ሀገራት ለመኖርም ተገደዋል። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥር በየጊዜው እያደገ ሄዶ በአሁኑ ሰዓት ወደ ሶስት ሚሊዮን እንደሚገመት ይነገራል። ለሀገራቸው የሚያበረክቱት አስተዋጽኦ በኢኮኖሚ በፖለቲካና በዲፕሎማሲው መስክ በየጊዜው እድገት በማሳየት ላይ ይገኛል። በመሆኑም ይህ የህብረተሰብ ክፍል ለሀገራችን ትልቅ አቅም በመሆኑ ጥያቄያቸውን ለመመለስ ለሀገራችን ሁለንተናዊ ልማት የሚያበረክቱትን አስተዋጽኦም ወደ ላቀ ደረጃ ለማሸጋገር ኢዜማ ቁርጠኛ አቋም አለው። ኢትዮጵያ በአሁኑ ወቅት በለውጥ ላይ ትገኛለች። ለውጡንም ለማሳካት ሁሉንም የህብረተሰብ ክፍል የለውጡ አካል ማድረግ ተገቢ ነው። ከዚህ አኳያ የዲያስፖራውን አስተዋጽኦ ማበረታታትና ማሳደግ ከምንጊዜውም በላይ ያስፈልጋል ብለን እናምናለን። ዲያስፖራ ያለበትን ሁኔታ ማሻሻል፣ ሁለንተናዊ መብቱንና ጥቅሙን ማስከበር፣ በሀገሪቱ ልማትም ሊሳተፍ የሚችልባቸውን አድማስ ማስፋት ጠቀሚ ሁኔታው ብዙ እንደሆነ ኢዜማ ያምናል። ከዚህ አኳያ ዲያስፖራውን አቅም ያለበትንም ተግዳሮቶች በአግባቡ የተረዳ ድጋፍና ማበረታቻዎችንም የሚጠቁም አስተዋጽኦን የሚያበረታታ የፖሊስ አቅጣጫ መንረፍ በማስፈለጉ ኢዜማ የጉዳዩ ዋነኛ ባለቤት የሆኑትን በውጭ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን በቀጥታ በማሳተፍ የፖሊሲ ሰነድ አዘጋጅቷል። በሀገራችን ዲሞክራሲያዊ እና ፍትሐዊ ስርዓት እንዲሰፍን ሰብአዊ መብቶች እንዲከበሩ ዲያስፖራ ያልተቋረጠ ውትወታና ትግል ማድረጉን አንዘነገም። ወደ ሀገር ቤት ገንዘብ በመላክ በቀጥታም ሆነ በተዘዋዋሪ ለወገኑ ኑሮ መሻሻል በአገር ደረጃም የውጭ ምንዛሬ በመሆን ጉልህ ድርሻ እያበረከተ ይገኛል። ተፈጥሯዊና ሰው ሰራሽ ችግሮች ባጋጠሙ ቁጥርም ገንዘብና ቁሳቁሶቹን በመላክ ወገኑን ሲረዳ ቆይቷል። ከሚኖርባቸው የውጭ ሀገራት ማህበረሰቦችም ጋር ሙያን፣ ልምድን፣ እውቀትና ቴክኖሎጂን በመቅሰም ወደ ሀገር ቤት በማሸጋገር የጤና የውሃ የትምህርትና ሌሎችም የበጎ አድራጎት ስራዎችን በስፋት ደግፏል። የአገሩንና የወገኑን ጥቅምና ደህንነት በዓለም መንግስታት ፊት በማሰማት ደጀንና ብርታት ሆኖ ከፊት ተሰልፏል። አሁንም በሀገራችን እየተካሄደ ያለውን ወደ ዲሞክራሲያዊ ስርዓት የሚደረግ ሽግግር ሳይታክት እያገዘ ይገኛል። ዲያስፖራ ለዚህ ሁሉ ጉልህ አስተዋጽኦ የገፋፋው ነገር ለሀገሩ ያለው ጥልቅ ፍቅር ቁጭትና ተስፋ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደንብ ይረዳል። ኢዜማ ከዲያስፖራ ጋር ባለው የጠበቀ ግንኙነት ላይ ለመርኮዝ የዲያስፖራውን አቅም የተረዳ ያለበትን የተለያዩ ችግሮች የለየ፣ የሚፈልገውን ድጋፍና ማበረታቻ እንደዚሁም ቀጣይ አስተዋጽኦ ማሳየት የቻለ ፖሊሲ በዲያስፖራዎች የነቃ ተሳትፎ እንዲዘጋጅ አድርጓል። ፖሊሲው በውጭ የሚኖሩ ኢትዮጵያውያን ደህንነት መጠበቅ፣ ለዳያስፖራ የሚሰጡ አገልግሎቶችን ማስፋትና ማዘመን፣ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ስኬታማና ተጽዕኖ ፈጣሪ እንዲሆኑ በሁሉም መስክ መደገፍ፣ ወደ ትውልድ ሀገራቸው መመለስ ለሚፈልጉት ደግሞ ያልተቋረጠ ድጋፍ ማድረግ፣ ሰላምንና ስልጡን ፖለቲካዊ ስርዓትን በሀገር ቤት በማስፈን ዳያስፖራው በሀገሩ ጉዳይ ይበልጥ እንዲሳተፍ እድሎችን ማስፋት፣ በሀገር ቤት ካሉ ኢትዮጵያውያንና ተቋማት ጋር የሙያና ልምድ ልውውጥ እንዲያደርግ ሰፊ ድጋፍ ማድረግ ትውልደ ኢትዮጵያውያንና በውጭ የወለዷቸው ልጆች ከኢትዮጵያ ጋር ያላቸውን ግንኙነት በማሳደግ ጥምር ዜግነትን በመፍቀድ በውጭ የሚኖሩ ኢትዮጵያውያን በሀገሪቱ ምርጫ ላይ ቀጥተኛ ተሳትፎ የሚያደርጉበትን እድል መፍጠርን ታሳቢ ያደረጉ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ራእይ በፕሮግራሙ ላይ በግልጽ እንደተቀመጠው ማንኛውም ኢትዮጵያዊ ያለ ልዩነት በፖለቲካዊ ሰብአዊና ኢኮኖሚያዊ መብቱ ተከብሮ ማህበራዊ ፍትህ ሰፍኖ ማየት ነው። ዲያስፖራው በተለያዩ ሀገራትና ሁኔታዎች ውስጥ የሚገኝ ቢሆንም የዚህ ራእይ ተቋዳሽ መሆን እንዳለበት ኢዜማ በጽኑ ያምናል። በመሆኑም ፓርቲው የዲያስፖራን ጉዳይ በፕሮግራሙ ያካተተ ፖሊሲ ቀርጾ ለተጠቃሚነቱ እየሰራ የሚገኝ እንደዚሁም፣ በስራ አስፈጻሚ ደረጃ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን የሚወክል አንድ ተጠሪ እንዲኖር አድርጓል። ኢዜማ በመሰረቱ ድርጅቶችም ሆኑ በሌሎች አደረጃጀቶች አማካኝነት ዲያስፖራው ከትውልድ ሀገሩ ጋር የተሻለና የጠበቀ ግንኙነት እንዲኖረው ለብዙ ዘመናት ሲሰራበት ቆይቷል ከዛም አልፎ ይህንን የህብረተሰብ ክፍል በሰፊው በማደራጀትና በማንቃት ኢትዮጵያን ወደ ተሻለ ደረጃ ለማሸጋገር በሚደረገው ትግል ላይ የነቃ ተሳትፎ ማድረግ እንዲችል እድሎቹን አመቻችቷል። ለዚህም በመላው ዓለም ባቋቋማቸው 31 የድጋፍ ማስተባበሪያ ቻፕተሮች አማካኝነት ዲያስፖራው በቅርበት ይከታተላል። ዲያስፖራውን በሀገር ቤት የዜና ለሚያደርገው የዴሞክራሲያዊ ስርዓት ግንባታ እና የሀሳብ ፖለቲካ አመርቂ ተሳትፎ እያደረገ ይገኛል። ኢዜማ የምርጫ ምልክቱ ሚዛን ነው። እስካሁን በዲያስፖራ ጉዳይ የተናገርናቸውን አመሰግናለሁ። ከሁሉ በማስቀደም በሀገር ውስጥና በውጭ ሀገራት በምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በራሴና በፓርቲ ስም በዚህ ለአይነቱ ለመጀመሪያ ለሆነው ምርጫ እንዲሁም ለዲሞክራሲያዊ ሽግግር ጥረት ለምናደርግበት ሀገር አቀፍ ምርጫ እንኳን አደረሳችሁ ለማለት እወዳለሁ። በሁሉም የዓለማችን ክፍል የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራችን ለመጣው ለውጥ የድርሻቸውን እንደተወጡ ሁሉ ለውጡ ደግሞ ጸንቶና የተሳካ የዴሞክራሲ ሽግግር ተደርጎ ማየት ስለሚናፍቁ ይህ ምርጫ በታሪካችን ልዩ ምዕራፍ የሚይዝ እንደሆነ እንረዳለን። ይህንን መድረክ ያዘጋጁትንም አካላት ለመከራከር የመጡትንም እናመሰግናለን። ባለንበት ሉላዊ ዘመንም ሆነ በቀደሙት ጊዜያት የሰዎች ድንበር ተሻግረው ከአንድ ሀገር ወደ ሌላ ሀገር ተንቀሳቅሶ መኖር ዓለም አቀፋዊ እውነታ ነው። 40 ሚሊዮን አፍሪካውያን በዚህ ሰዓት ከሀገራቸው ውጭ ይኖራሉ። ኢትዮጵያውያን ዲያስፖራዎች ሶስት ሚሊዮን ቁጥራቸው የሚገመትን የዚህ የአፍሪካዊ ዲያስፖራ አካል ሆነው በአብዛኛው በትምህርትና በስራ አልፎ አልፎ ደግሞ ግጭትንና የፖለቲካ አፈናን በመሸሽ በሌላ ሀገር እንደሚኖሩ ይታወቃል። ብልጽግና ፓርቲ የዲያስፖራ ማህበረሰባችንን በቀዳሚነት ከሀገሩ የዕለት ከዕለት ሁኔታዎች ጋር ባለው ጠንካራ ቁርኝት በአካል ከመራቁ በስተቀር በኢትዮጵያ ጣፈንታ ላይ ቀጥተኛ ሚና ያለው በሂደቱ አሁንታዊም ሆነ አሉታዊ ተጽዕኖ የሚያርፍበት መሆኑን ልጆቹንና የልጅ ልጆቹን በኢትዮጵያዊነት ኮትኩቶ ማኖር የሚፈልግ መሆኑ ስለሚታወቅ በሀገሩ የሚኮራና የሀገሩን የኩራት ምንጭ በመሆኑ የሀገር ውስጥ ማህበረ ፖለቲካዊና ኢኮኖሚያዊ ሁኔታዎች ነጸብራቅ አድርጎ ይረዳል። ዲያስፖራው ከዚህ አንጻር ለሀገረ መንግስት ግንባታና ለለውጥ በምናደርገው ሁሉ አቀፍ ሂደቶች ጋር ቀጥተኛ ትስስር ስር ያለውና የኢትዮጵያ ፖሊቲ አካል የሆነ በሀገር መንግስት ግንባታና በሀገሩ ጉዳይ ባለቤት መሆኑን ብልጽግና ይገነዘባል። በመሆኑ ሀገር ቤት ባሉ ዜጎች እና በውጭ ሀገር ባሉ ዜጎች ወይም ደግሞ በአንደኛው የዓለማችን ክፍል ባሉ ዲያስፖራ ማህበረሰብ እና በሌላው የዓለማችን ክፍል ባሉ የዲያስፖራ ማህበረሰብ በሀገር ባለቤትነት ጉዳይ ላይ ልዩነት የሌለበት እኩል አቋም፣ ሰፊ ማዕቀፍ ያለው አስተሳሰብ ያራምዳል። በመሆኑም በሀገር ቤት ያሉ ዜጎች መብትና ጥቅማቸው ተከብሮ በሀገራቸው ጉዳይ ያለባቸውን ኃላፊነት የመወጣት አካሄድ እንደምንከተል ሁሉ በውጭ የሚኖሩ ኢትዮጵያውያንም መብትና ጥቅማቸው ተከብሮ በሀገራቸው ሁሉ አቀፍ ልማት ላይ የበኩላቸውን አስተዋጽኦ የማድረግ ዜጋ ተኮር የሆነ አስተሳሰብ ብልጽግና ያራምዳል። በሁለተኛ ደረጃ ዳያስፖራው በተለያየ ሀገር ተበትኖ የሚኖር በመሆኑ የዓለም አቀፍ ሁኔታዎች ነጸብራቅ አድርጎም ይወስዳል ብልጽግና። በመሆኑም ሀገሩን ጥሎ የወጣበት ምክንያት የሚኖሩባቸው ሀገራት ባህል፣ ሕግ፣ እምነት፣ ፖለቲካ፣ ኢኮኖሚ በሚኖሩባቸው ሀገራት የተሰማሩባቸው ልዩነቶች ዳያስፖራውን የምንረዳበት ረዳለን የዳያስፖራ ፖሊሲ ትኩረታችንም እነዚህን ዘርፈ ብዙ እይታዎች በአንድ ላይ ጨፍልቆ የማያይና ሁሉም በየፈርጁ ግን ደግሞ ለጋራ ሀገር በማሳተፍ ሀገርን ጠቅሞ ዳያስፖራውን መጥቀም የሚያስችል ስልት እንከተላለን። በሶስተኛ ደረጃና በዋናነት የዳያስፖራ ጉዳይ በተናጠል በፖሊሲ ደረጃ የምንሰራበት ሆኖ በቀጥታ ደግሞ የውጭ ግንኙነት ስራችን አንዱ አንኳር ተልእኮ ተደርጎ ይወሰዳል። ብልጽግና በክለሳ ላይ የሚገኘው አዲሱ የውጭ ጉዳይ ፖሊሲያችን ለመጀመሪያ ጊዜ ዲያስፖራውን የፖሊሲው አንደኛ አንጓ አድርጎ ሰፊ ቦታ ሰጥቶታል። ይህ ማለት በተናጠል ለብቻው የተቀረጸው ዝርዝር ዲያስፖራ ፖሊሲ እንዳለ ሆኖ ማለት ነው። የፖሊሲ አቅጣጫችን ይፋዊ መጠሪያም ዜጋ ተኮር ዲፕሎማሲ ይባላል። የውጭ ግንኙነት ስራችንን ዜጋ ተኮር ብለን ስንበይን በውጭ ግንኙነት ፖሊሲያችን እንድናሳካው የሚጠበቀው ተቀዳሚ ተግባር የዜጎች ክብርን ማስጠበቅ ሲሆን ዜጎቻችንም በተለያዩ ሀገራት ተበትኖ የሚኖሩ ብቻ ሳይሆን ለአንድ ሀገራዊ ዓላማ በጋራ ተሰልፈው የውጭ ግንኙነት ስራችን እንዲያሳካው የሚጠበቁ ስራዎችን እውን ለማድረግ የሚችሉ ግንባር ቀደም ዲፕሎማቶች አድርጎ ይወስዳል። በኢኮኖሚ ዲፕሎማሲ፣ በገጽታ ግንባታ፣ በፐብሊክ ዲፕሎማሲ እና በሌሎች ዘርፎች ሚሊዮን ዲፕሎማቶች እንዲኖሩን የሚያስችል አሰራር ብልጽግና የሚከተል ይሆናል። ግንቡን እናፍርስ ድልድዩን እንገንባ በሚለው ታሪካዊ የመሪያችን ጥሪ በሁሉም ዘርፎች ታላላቅ ስኬቶችን ማስመዝገብ ችለናል። የጥላቻ ግንቦች ፈርሰዋል። ከሩቆኑ መወቃቀስ ቀርቶ መወያየት ተጀምሯል። ታይቶ በማይታወቅ መልኩ ከፍተኛ ቁጥር ያላቸው ኢትዮጵያውያን ለዓመታት ወዳረገጧት ሀገራቸው ተመልሰዋል። በሀገራችን ሁሉም ዘርፎች እድሉ ሲከፈት ሁሉም ለሀገሩ ልማት ቁርጠኛ መሆኑን ያስመሰከረ፣ ፍሰቱ ከጊዜ ወደ ጊዜ እየጨመረ የመጣ የዲያስፖራ ተሳትፎም ተመዝግቧል። የብልጽግና ፓርቲ ከሁሉም ለሁሉምና በሁሉም የምትሆን ኢትዮጵያን የመገንባት ራዕይ ዳያስፖራውንም ዋነኛ ባለድርሻ አድርጎ እውን የሚሆን ነው። በዚህ ታሪካዊ ምርጫ አሸንፈን ሥልጣን ከያዝን በሀገራዊ መግባባት፣ በልማት ተሳትፎ እና የበለጸገች ኢትዮጵያን ለመገንባት በምንከተለው መስመር ዳያስፖራውንም እንደ ዋነኛ ተዋናይ የሚመለከት በመሆኑ ለጋራ ሀገራችን የጋራ ብልጽግና እውን እንዲሆን ብልጽግናን እንድትመርጡ ወይም ደግሞ ባላችሁ አማራጭ ሁሉ ብልጽግና እንዲመረጥ እንደምትሰሩ አንጠራጠርም። ልዩ ምልክታችን የሚበራ አምፖል ነው። ከብልጽግና ጋር የተሻለች ሀገርን በጋራ ርቀት የማይገድበው የሀገር አስተዋጽኦ እናደርጋለን። መሰግናል ተጠቅመዋል። ውድ ተመልካቾቻችን፣ አሀዱ ሬዲዮና ቴሌቪዥን ይሁ በአሜሪካ ድምፅ ውብር ተዘጋጅቶ እንዲቀርብላችሁ ይህ የቅርብ መድረክ በእጩ ምርጫና የኢትዮጵያ ዳያስፖራን የሚል ርዕሰ ጉዳይ ያለው ከአዲስ አበባ ስቱዲዮ ከአሀዱ ሬዲዮና ቴሌቪዥን ስቱዲዮ ኢዲ አበበድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስቱዲዮ ሰለሞን አባተ በጋራ ክርክር እየመራን ያለ ነው። እዚህ በክርክር መድረኩ ላይ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲና ነጻነትና እኩልነት ፓርቲ ተገኝተዋል። የመጀመሪያው ዙር እያንዳንዳቸው ፓርቲዎች በእለቱ በተነሳው ብሔረሰብ ጉዳይ ላይ ለክርክር በቀረበው ሀሳብ ላይ ያላቸውን ምልከታና ስትራቴጂ አቅርበዋል። አሁን ወደ ሁለተኛው ዙር ነው የምናልፈው። ሰለሞን ወደ ተከራካሪዎችን ሁሉ እናመሰግናለን። እንግዲህ ቀደም ሲል እንዳልነው ተከራካሪዎቹ ፓርቲዎች የነጻነትና እኩልነት ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ እና ብልጽግና ፓርቲ መጪው ምርጫና የኢትዮጵያ ዳያስፖራን በሚመለከት ያላቸውን አመለካከትና እቅዳቸውን ያስተዋወቁበት ምዕራፍ ተጠናቋል ወደ ሁለተኛው ምዕራፍ ነው አሁን የምንሸጋገረው ተፎካካሪዎቹ ባቀረቧቸው በእነዚህ የመንደርደሪያ ሀሳቦች ላይ ማብራሪያ የሚሰጡባቸው ወይም የሚሟገቱባቸው ክፍል ይሆናል ይሄኛው ለዚህ ምዕራፍ እያንዳንዱ ፓርቲ ስድስት ደቂቃ ይኖረዋል በዚህ ክፍለ ጊዜ እያንዳንዱ ተከራካሪ ተሟጋቹን ከሀያ ሰከንድ ላልበለጠ ጊዜ አቋርጦ፣ ጥያቄ መጠየቅ ወይም ተቃውሞን መግለጽ ይችላል። ሀያ ሰከንድ ላይ ግን አከራካሪዎች ያቆሙታል። ስለዚህ ጥንቃቄ እንዲደረግ በአክብሮት እንጠይቃለን። አሁን እድሉን እናዞረዋለን ሰለሞን። ቀዳሚውን የምንሰጠው ለብልጽግና ነው፣ በሁለተኛነት ለነፃነትና እኩልነት፣ ሶስተኛ ለኢዜማ ነው። ስለዚህ ብልጽግና ፓርቲ ስድስት ደቂቃ አሉት። በተነሱት ሀሳቦች ላይ ሞጋጅ የሚባሉ የክርክር ሀሳቡን ያቀርባል። አድማጮች በዚህ መጪው ምርጫ በተመለከተና በሁለተኛው አጋማሽ ሰፋ ያለውን የአየር ሰዓታችንን ይዞ በነበረው ውይይት ያደመጣችሁት በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ትብብር የሚካሄድ የመጪው ምርጫ የተፎካካሪዎች የክርክር መድረክ ነው። የዛሬው የመከራከሪያ ርዕስ መጪው ምርጫና ኢትዮጵያውያን ዲያስፖራ የሚል ነበረ። ክርክሩን የመሩት ከአህዱ ራዲዮና ቴሌቪዥን ሊዲያ አበበስቶን ከአሜሪካ ደግሞ ሰለሞን አባተ ነበሩ። ተከታይ ክፍሎችን በተከታታይ ይዘንላችሁ እንመለሳለን። በተጨማሪም ዌብሳይታችንና ፌስቡክ ገጻችን ላይ ገባ ብትሉ በምስል ክርክሩን መከታተል ትችላላችሁ። አድማጮች የዕለቱን ዝግጅታችንን አጠናቀን በመሰናበቻው መጨረሻ ላይ እንገኛለን። በእኛ በኩል ተሰናብተናችሁ ከአንድ ሙዚቃ ጋር እንተዋችኋለን። የዝግጅቶቻችን በሙሉ ተጠናቀዋል። በምሽቱ ፕሮግራም ዋና ዘጋጅ አሉላ ከበደ እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማለኝ ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። አብራችሁን ስለቆያችሁ እናመሰግናለን። ሰላም። በደህና አደሩ። ተከታዩ ዜማ ለጥቂት ደቂቃ አብሯችሁ ይቆያል። እንዴት ላድር የኔ ፍቅር